የጊንቢ አባዱል አጠቃላይ ሆስፒታል ሜዲካል ዳይሬክተር ዶክተር ደሳለኝ አበበ እንዳሉት ህመም የተሰማቸው 28 ተማሪዎች ትናንትናና ዛሬ ሆስፒታል ገብተዋል። በጊንቢ ከተማ በሚገኝ ሌላ ሆስፒታል ደግሞ ሌሎች 15 ተማሪዎች ተመሳሳይ ሕክምና እየተደረገላቸው መሆኑን መረጃ እንዳላቸውም ዶክተር ደሳለኝ ለዲደብሊው ገልጸዋል። ተማሪዎቹ ወደ ጊንቢ አጠቃላይ ሆስፒታል የመጡት ትናንት ሰኞ ጥቅምት 25 ከጠዋቱ አራት ሰዓት ገደማ እንደነበር የተናገሩት ሜዲካል ዳይሬክተሩ በተደረገላቸው የመጀመሪያ ደረጃ ምርመራ መመረዝ ምልክት አይተናል ብለዋል። ህክምናቸውን እየተከታተሉ ከሚገኙት ተማሪዎች ውስጥ ስድስቱ በጠና መታመማቸውንም ዳይሬክተሩ አስረድተዋል። እኛ ሆስፒታል ቀጥታ ይመጡ አሉ ከጤና ጣቢያ ወደ መርፌ የተደረጉ ነበሩ። አሁን እኛ ጋር ሲደርሱ ግን ስድስቶቹም ራሳቸውን ስተው ነበሩ። ሌሎቹ ደግሞ ቅድም የነገርኩህን ምልክቶች ይታዩበት ነበር እና ከደረሱ በኋላ ስረጠር ነው ሜቢ ምንጩ ባይታወቅም መርዛማ ነገር ወይም ኬሚካል ነገር ሊሆን ይችላል በሚል ጥርጣሬ ነው እያከምናቸው ያስ። አንዳንዶቹ ህክምና ከወሰዱ በኋላ ደግሞ እየተሻለ መጥተዋል ልጆቹም በጠና ከታመሙት ተማሪዎች ውስጥ ሁለቱን በዛሬው ዕለት ወደ ነቀምቴ ሬፌራል ሆስፒታል ለተሻለ ሕክምና መላካቸውንም ዶክተር ደሳለኝ አክለው ተናግረዋል። ዶክተር ቁጥር ወደ ሀያ ስምንት ደርሷል። ከዚሁሎ ሰሚያ ተችላላቸዋል እና ሁለት ሰው ደግሞ ወደ ነቀምቴ ሬፌራል ሆስፒታል ሪፌር እየተደረጉ ነው። ዛሬ ሳምብል ተልኳል ወደ አዲስ አበባ ቶክሲኮሎጂ ቴስት ለማድረግ መንግስቱ፣ ገና ይደርሳል ይሄ ነው ለማለት ውጤቱን የደበት ተማሪዎቹን ለመመረዝ አጋልጧል የተባለ ዱቄት መሰል ንጥረ ነገር በመማሪያ ክፍላቸው ውስጥ እንደተገኘ መስማታቸውንም ዶክተር ደሳለኝ አስረድተዋል። በኢናንጎ መሰናዶ ትምህርት ቤት የአስራ ሁለተኛ ዲ ክፍል ተማሪ የሆነችው ብርቱካን አስፋው እንዳለችው ደግሞ በወቅቱ በትምህርት ቤቱ ከሚገኙ አራት ብሎኮች በአንደኛው ብሎክ የሚገኙ አራት የመማሪያ ክፍሎች ምንነቱ ባልታወቀ ባዕድ ነገር ተበክሎ ነበር ተማሪዎቹ የተለያየ የህመም ስሜት ሲሰማቸው የሚማሩበትን ክፍል በመተው ወደ ሌላ ክፍል ቀይረው ለመማር ያደረጉት ጥረት ሌሎች ተጨማሪ ተማሪዎች ለብክለት እንዲጋለጡ ምክንያት መሆኑን ሕክምናዋን ከምትከታተልበት ጊምቢ አባዱል አጠቃላይ ሆስፒታል ለዶቼ ቬለ ተናግራለች። ትምህርት ቤቱ በአራት ብሎኮች እየተከፋፈለ ነው። አንደኛው ብሎክ ሙሉ በሙሉ የተበከለ ነበረ። በአራቱም የመማሪያ ክፍል ውስጥ የነበሩ ተማሪዎች በተፈጠረው እንግዳ ነገር ተረብሸን ክፍል ቀይረን ለመማር ሞክረን ነበር። በዚህ ምክንያት ግን ከአንደኛችን ወደ ሌላኛችን ሊተላለፍ ችሏል። ከዚያ በኋላ ወደ ጤና ጣቢያ ወሰዱን። ነገር ግን እዚያ መፍትሔ ሊያገኙልን ስላልቻሉ ልጆች ሁሉ ራሳችንን ሳትን። አሁን እንግዲህ በአባዱላ ሆስፒታል እየታከምን እንገኛለን። በትምህርት ቤቱ የአስራ ሁለተኛ ጄ ክፍል የማህበራዊ ሳይንስ ተማሪ የሆነውና በደረሰበት ብክለት ሕክምናውን እየተከታተለ የሚገኘው ተማሪ አብርሃም ቡልቲ በበኩሉ በመማሪያ ክፍል ውስጥ የገጠማቸው በአድ ነገር የእጽዋት ተክል ብናኝ ይሆናል ብለው በማቅለላቸው ለብክለት እንዳጋለጣቸው ገልጿል። እኔ የ12ተኛ ክፍል የሶሻል ተማሪ ነኝ። እኔ ልክ የመጀመሪያውን የትምህርት ክፍለ ጊዜ ክፍል ስገባ ሰውነቴን እንደማሳከክ አደረገኝ። እንደማዞርም አድርጎ ጣለኝ። ከዚያ በኋላ መማርም አልቻለም። ልጆች ሰውነታችን ላይ ውሃ ጨመሩልን። የእጽዋት ቅጠል ነው ጠረጴዛው ላይ የረገፈው ብለው አቅልለውት ነበረ። ተማሪዎቹ ሳይመረዙ አልቀረም የተባለበትን የምዕራብ ወለጋ ዞንን ጨምሮ በምዕራብ ኦሮሚያ የሚገኙ አራቱም የወለጋ ዞኖች በአካባቢው ተፈጥሯል በተባለው የጸጥታ ስጋት ምክንያት በኮማንድ ፖስት ወይም በጦር እዝ መተዳደር ከጀመሩ ወራት ተቆጥረዋል።